ከሰሞኑ በነበረ የጸጥታ አካላት ስብሰባ ላይ ተቋማቸው እየወሰደ ያለውን እርምጃ ያስረዱት የኢፌዴሪ ጠቅላይ አቃቤ ሕግ ወይዘሮ አዳነች አበቤ የመገናኛ ብዙሐንን በተመለከተ ተወሰደ ባሉት እርምጃ ውስጥ ስማቸው ከተዘረዘሩት መካከል አንዱ የአማራ ሳተላይት ቴሌቪዥን ወይንም አስራት ይገኝበታል። ብሔር ተኮር ስድብ፣ ማጣጣል፣ ህዝቦች እንዲቃቃሩ፣ ህዝቦች እንዲጠራጠሩ፣ እርስ በርሳቸው እንዲጋጩ፣ አብረው መኖር እንዳይችሉ፣ እንዳይተማመኑ መንግስት አካላት ላይ እና የመንግስት አመራር ላይ ጥርጣሬን እንዲያሳድሩ የማድረግ ከፍተኛ ዘመቻ እየተናበቡ የቋንቋ ልዩነት እንጂ የይዘት ልዩነት የሌላቸው አሁንም የገጠመንን ችግር እጅግ በማባባስ አትግቡ፣ ወደ ቤታችሁ በርቱ፣ ይሄ የመጨረሻ ነው የሚሆነው ነጻነጣችሁን አረጋግጣችሁ ስልጣን ይዛችሁ ነው መመለስ ያለባችሁ የሚሉ ጥሪዎች እና ሲያስተጋቡ እንደነበረ የለየናቸው ለጊዜው አስራት ቴሌቪዥን፣ ኦኤምኤን፣ ድምጾ ወያኔ ሶስቱ ናቸው። አዲስ አበባ ያለው ጽፈት ቤታቸው ተበርብሮ አስፈላጊውን መረጃዎች ወስደናል፣ ማስረጃዎች ወስደናል። ቀጣዩን ሌላውን ስራ ደግሞ የብሮድካስት ባለስልጣን ስራ ነው የሚሆነው። አቶ ተፈሪ አድማሱ በአማራ ሳተላይት ቴሌቪዥን አስራት ውስጥ የቦርድ ምክትል ሊቀመንበር ናቸው። ተቋማቸው በአንድ ዓመት ጉዞ የሀገሪቱ የብሮድካስት ድንጋጌዎችን አክብሮ ሲሰራ እንደነበረ ያወሳል። አቶ ተፈሪ ከሁለት ሳምንታት በፊት ጣቢያቸው በገጠሙት እክሎች ምክንያት ስርጭት ማቆሙን ከሰሞነኛው ውጥረትና ግጭት ጋር የሚገናኝበት አንዳች ነገር እንደሌለውም ይሟገታሉ። ብሔርን ከብሔር የሚያጋጭ የአንደኛውን ብሔር ከፍ አድርጎ የአንደኛውን ዝቅ በሚያደርግ መልኩ ወይም ደግሞ አስራት ከተቋቋመበት አላማ ውጭ በይዘት በብሮድካስት አማካኝነት ከዚህ በፊት ችግር ፈጥራችኋል የሚል በምንም አይነት መልኩ የደረሰን ነገር የለም። በተመሳሳይ ደግሞ አሁን ላይ ባለፉት ሁለት ሳምንት በጀምሮ አየር ላይ ባላሉበት እና ምንም አይነት ፕሮግራም ባልተሰራበት ይህ ክስ መምጣቱ ምናልባት አስራትን ከሞራልም እንዲሁም ደግሞ እንደ አጠቃላይ ማህበረሰቡንም ተቀባይነት ወይም ደግሞ ከሌሎቹ ተቋማት ጋር መፈረጁ ተገቢም አይደለም። እኛም እንደ አስራት ይህንን ያሉበትን ምክንያት ወደፊት አጠንክረን በሚገባ መጠየቅ እንዳለብን በቦርድም ተወያይተንበታል። ወደፊትም ደግሞ እንደነዚህ አይነት ክሶች ወይም እንደዚህ አይነት ስህተቶች እንዳይሰሩ የበኩላችን ግፊት እናደርጋለን። አቶ ተፈሪ አስራት ስርጭቱን ከማቆሙ በፊት በነበረ የስራ ዘመኑ ወቅትም አሁን ላይ በጠቅላይ አቃቤ ሕግ በተዘረዘሩ ክሶች ውስጥ የሚወድቁ ዘገባዎችና መሰናዶዎችን እንዳልሰራ ይናገራሉ። በባለሙያዎቻችን በኩል ቢሆን የሚቀርቡ እንግዶችን የሚቀርቡ ዜናዎችም በምንም አይነት መልኩ በደንብ ይዘታቸው ተፈትሾ በኤዲቶሪያል ኮሚቴው በስነ ስርዓት ታይቶ ህዝብን ከህዝብ እና ማህበረሰቡን ሊለያይ በማይችል መልኩ ስንሰራበት ነው የቆየ ነው። እንደ ቦርድ ምንፈትሻለን፣ እናያለን። ስለዚህ በተለይ ከአሁን ከቀረቡት ሚዲያዎች ጋር እኩል አስራትን መወንጀል ምናልባትም ሳይባል ቀረ ለመባል ወይም ደግሞ በጋራ ለመፈረጅ ካልሆነ በጣም የተሳሳተና ትክክል ያልሆነ ክስ ነው። ከጠቅላይ አቃቤ ህግ መግለጫም በፊት የአማራ ሳተላይት ቴሌቪዥንን ስም የሚያስጠሩ ጉዳዮችም ተከስተው ነበረ። በተለይ ደግሞ ከህዝብ በሚገኝ መዋጮ በመንቀሳቀስ ላይ የነበረው ጣቢያ ከገንዘብ አጠቃቀም ብክነት ጋር በተገናኘ ሲወቀስ ሰንብቷል። የጣቢያው ቦርድ ምክትል ሊቀመንበር አቶ ተፈሪ አድማሱ ይህንን የተመለከተ የኦዲተር ምርመራ እንደተጀመረ ውጤቱም በቅርብ ቀናት ይፋ እንደሚደረግ ያስረዳሉ። እውነት ነው ትክክለኛ ያው ጥያቄ ነው በርካታ ጊዜያት በህዝብም ዘንድ የሚነሱ ጥያቄዎች ናቸው እንግዲህ የአዲሱ ቦርድ ከገባ ጀምሮ በተለይ ባለፉት አራት ወራት ያጠፋው የነበሩትን ጠንካራ ጎኖች እንዳሉ ሆኖ ችግሮች ላይ ነው ትኩረት አድርገን ስንሰራ የነበረው ከዚህም በዋናነት እንደተባለው የፋይናንስን ጉዳይ በተገቢው ተጠቅመናል ወይ የሚለውን እና ማህበረሰቡ ላይ የሚነሱትን ጥያቄዎች ለመፍታት ጠቅላላ ጉባኤው የኦዲት ኮሚቴ ተቋቁሞ በገለልተኛ ኦዲት ተደርጎ ለማህበረሰቡ ያዋጣው ገንዘብ ምናልባት በስራ በአዋጡ እንዲሰራ እንዲሰራ የተፈለገበት ዓላማውን አሳክቷል አላሳካ የሚለው አጠቃላይ ግምገማ ቢኖረውም፣ ነገር ግን ገንዘቡ ትክክለኛ ከሚፈለገው ዓላማ ላይ ውሏል ወይ አርፏል ወይ የሚለውን ቦርዱ ኮሚቴ አዋቅሮ ኦዲተር ባለሙያዎች ስራውን እያከናወነ ይገኛል። በሰብነው ሰዓት እንዲጨረስ እኛም የቦርዱ ግፊት በየጊዜው በምናደርጋቸው ውይይቶች ግፊት እናደርጋለን። እስካሁን አልተጨረሰልንም ነበር። ከሁለት ቀን በፊትም ይሄን ጉዳይ አይተናል። ባለሙያዎቹም ጋር ውይይት አድርገናል። በሚቀጥሉት ጊዜያት ማህበረሰቡ የሚጠይቀው ጥያቄ ተገቢ እንዳለ ሆኖ ነገር ግን ደግሞ ይሄ ነገር እውነት ለትክክለኝነት አላማ ውሏለ የሚለውን ለማህበረሰቡ በተደረገው ኦዲት ምርመራ ላይ ያለውን ተጨባጭ ሁኔታ ይፋ የምናደርግበት ጊዜ በጣም አጭርና በሚቀጥሉት ሁለት ሳምንታት ሶስት ሳምንታት ተጨርሶ ለህዝብ ይደርሳል ብዬ አስባለሁ። አቶ ተፈሪ እኒህ ሁሉ ችግሮች ቢኖሩም ጣቢያው ከቀናት በኋላ ወደ ሳተላይት ላይ ስርጭቱ እንደሚመለስ ያላቸውን እምነትም አጋርተውናል። Amerika Dumlup Aptamuzyum Washington DC